ማህደረ ዜና። ኢራን ግዴታዋን በመወጣቷ ከኢራን የኒውክሌር መርሃ ግብር ጋር የተገናኙ የውልና የተናጠል የምጣኔ ሀብትና የገንዘብ ማዕቀቦች ዛሬ ተነስተዋል። የአውሮጳ ህብረት የውጭ ግንኙነት የበላይ ኃላፊ ወይዘሮ ፌዴሪካ ሞባህሪኒ ባለፈው ቅዳሜ ኢራን የኒኩሌር መርሃ ግብሯን ለማቋረጥ የገባችውን ቃል በእርግጥ ገቢር አደረገች በኒኩሌር መርሃ ግብሩ ሰበብ በኢራን ላይ ተጥሎ የነበረው ማዕቀብም ተነሳ የቴህራን ዋሽንግተን ብራስልስ ጠላቶች እኩል ተደሰቱ ከእንግዲህስ ላፍታም አብረን እንጠይቅ። የኢራኑ ንጉሥ መሐመድ ሬዛ ሻህ ፓህሌቪ ዙፋናቸውን ከሃይማኖት መሪዎች ተጽዕኖ ሙሉ በሙሉ ለማላቀቅ በ1963 ዘመኑ በሙሉ እንደ ጎርጎረሳውያኑ አቆጣጠር ነው፣ ነጩ አብዮት ያሉትን ደንብ ማወጃቸው ዘውዳዊ አገዛዛቸውን ወደ ፍጻሜው እየገፉት መሆኑን የተረዳ ብዙ አልነበረም። ነጩ አብዮት ያስነሳው አቧራ ሳይረጋም ኢራን የሰፈሩ የአሜሪካ ወታደሮች ኢራን ውስጥና በኢራናውያን ላይ ወንጀል ቢፈጽሙ እንኳ አሜሪካ ጦር ሰፈርና በአሜሪካ ሕግ እንዲዳኙ ንጉሡ ተስማሙ። ሻሁን ወትሮም ደካማ፣ ችግር ፈጣሪና አድርባይ እያሉ የሚቃወሟቸው የኢራን ብሔረተኞችና መንፈሳዊ መሪዎች ሻሁም ለአሜሪካኖች መንበርከካቸውን የጥንታዊቱን ሀያል ስልጡን ሀገር ክብርን ያዋረደም ሉዓላዊነቷን አሳልፎ የሰጠና ህዝቧን የናቀ አይነት አድርገው ነበር የተረጎሙት። ለሃይማኖት ያልወገኑ የሚባሉት ንጉሥ አገዛዝ ያማረረው የሀገሪቱ ፖለቲካዊና መንፈሳዊ ልሂቅ ሻሁም ነጩ አብዮት ያሉትን የለውጥ ደንብና የካፕቹሌሽንስ ህግ ወይም የጦር ኃይላት ይዞታ የተሰኘውን ስምምነት አከታትለው መፈረማቸው ህዝቡን በአገዛዙ ላይ ለማሳመፅ ተጨማሪ ግን ጥሩ አጋጣሚ ነበር የሆነው። ተቃውሞው ከሻሁ አገዛዝ አልፎ ሻሁን ለስልጣን ባበቁት በዩናይትድ ስቴትስ እና በብሪታንያ ላይም ያነጣጠረ ነበረ። ጠንካራው ተቃውሞና ውግዘት የተሰማው ደግሞ ከኢራን ዑለማዎች የሃይማኖት አዋቂዎች ማህበር ነበረ። የዑለማዎቹ መሪ የኋላው አያቱላህ ሮሁላህ ሙስታፋቪ ሙሳቪ ሆሚኒ ጥቅምት 26 1964 በሰጡት መግለጫ ሻሁን የኢራን ጠላት ዩናይትድ ስቴትስን ደግሞ የኢራን አጥፊ በማለት አወገዙ ሆሚኒ ስድስት ወር ታስረው ሲፈቱ ከጠቅላይ ሚኒስትር ሐሰን መንሱር ፊት ቀርበው ይቅርታ እንዲጠይቁ ቢጠየቁ ውግዘቱን ደገሙት ያኔም ስልሳ ሁለት ዓመታቸው ነበረ። የተናደዱት ጠቅላይ ሚኒስትር አዛውንቱን መንፈሳዊ መሪ በጥፊያ ጮሏቸው። ሻህ ፓህሌቪ ያኔውን የሳውዲ አረቢያውን ንጉሥ ፋይሰልን ለማስተናገድ ቴህራንን ሲያጸዱም፣ ጠቅላይ ሚኒስትራቸው በጥይት ተደብድበው ተገደሉ። ሆሚኒም በሻሁ አገዛዝ በዩናይትድ ስቴትስና በተባባሪዎቿ ላይ እንዳቄሙ መጀመሪያ ወደ ቱርክ ቀጥለው ወደ ኢራቅ አሰልሰው ወደ ፈረንሳይ ተሰደዱ። ሆሚኒ ከተሰደዱበት ሆነው የመሩና ያቀነባበሩት እስላማዊ አብዮት የሻሁን ዙፋናዊ አገዛዝ ሲገረስስ ዩናይትድ ስቴትስ ለቀድሞ ታማኝ አገልጋዋ ጠንካራ ድጋፍ መስጠቷም ወትሮም በጠላትነት በፈረጇት እስላማዊ አብዮተኞች ዘንድ ታላቋ ሰይጣን የሚል እርግማን አተረፈች። ዛሬ ሁለቱ አገሮች በእርግጥ ተወዳጁ ማለት አይቻልም። ባለፈው ዓመት የተደረገው የኒኩሌር ጉዳይ ስምምነትም ስር የሰደደውን የተህራንና የዋሽንግተንን ጠብ፣ ግጭት፣ ተዘዋዋሪ ጦርነት ሙሉ በሙሉ ያስወግደዋል ማለት በእርግጥ የዋህነት ነው። እንዲያውም የስምምነቱ ገቢራዊነት ባለፈው ሳምንት ማብቂያም ከዋሽንግተን እስከ ቪየናም እስከ ቴህራን ሲያስፈነድቅ ዩናይትድ ስቴትስ ለኢራን የሚሳይል መሳሪያ ሸጠዋል ባለቻቸው 11 ኩባንያዎች ላይ ማዕቀብ ጥላለች። ያም ሆኖ ስምምነቱ ገቢራዊ መሆኑ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንዳሉት የ36 ዓመቱን ፍጥጫ ያረገበ የጦርነት ስጋትን የቀነሰ ነው። ብዙ ጊዜ እንዳልኩት የኒኩሌር ስምምነቱ ከኢራን ጋር ያለንን ልዩነት በሙሉ አይፈታውም። ይሁንና ከብዙ አስርተ ዓመታት በኋላ ከኢራን መንግስት ጋር በቀጥታ መደራደራችን የጎላ ችግሮችን ለማስወገድ ልዩ እድልና መስኮት ከፍቶልናል። ከፕሬዚደንት ጂሚ ካርተር እስከ ሮናልድ ሬገን ከጆርጅ ሃዋርድ ቡሽ እስከ ጆርጅ ደብሊው ቡሽ የተፈራረቁት የዩናይትድ ስቴትስ መሪዎችና ተከታዮቻቸው አያቱላህ ሩሁላ ሆሜኒ የመሠረቱትን የእስላማዊ አብዮተኞች መንግሥት ለማስወገድ ያላደረጉት ሙከራ የለም። መፈንቅለ መንግስት፣ የሽምቅ ውጊያ፣ የግድያ ሙከራ፣ ሁሉም ተደርጓል። ከሁሉም የከፋው የኢራንና የኢራቅ የተባለው ጦርነት ነበረ ከ1980 እስከ 1988 የዘለቀው ጦርነት የኢራንና የኢራቅ ይባል እንጂ ከሶሪያና ከከፊል ሊባኖስ በስተቀር የመላው አረብና የኢራን የአሜሪካኖችና የኢራን የኢራንና የመላው ምዕራባውያን ጦርነት ነበረ ጦርነቱ እስከ 700000 የሚገመት ኢራናዊ ያልቆበታል። ከ300 ቢሊዮን ዶላር በላይ ኢራን ብቻ ከስክሳለች። በኢራቅ በኩልም እንዲሁም። ይህ ሁሉ እልቂት እንደታሰበው የተህራን እስላማዊ አብዮተኞችን ከሥልጣን አላስወገደም። እንዲያውም በተገላቢጦሹ ሰዳም ሁሴንን አሳብጦ ከዋሽንግተን ቴልአቪቮች ጋር አላትሞ የመንግሥታቸውን ውድቀት የሀገራቸውን ውድመት፣ የህዝባቸውን እልቂት፣ የህይወታቸውንም ፍጻሜን ያስከተለው። ፕሬዚደንት ባራክ ኦባማም ትናንት እንዳሉት ሀገራቸው ኢራንን ለበርካታ ዓመታት ማግለል፣ ማውገዝ፣ ለጥፋቷ መዶለቷም ኢራንን የኒኩሌር ቦምብ ለመስራት እንድታደባ ከመገፋፋት ባለፍ ለአሜሪካ የጠቀመው ነገር የለም። ሮዘቬልት ከስታሊን ኬኔዲ ከክሪስቶፍ ሬጋን ከጎርባቾፍ ጋር ተነጋግረዋል። እኔስ ለምን አይነት አከሉ። በያዝነው ዓመት ማብቂያ የሚሰናበቱት ፕሬዚደንት ባራክ ኦባማ ፎር ዲኬድስ ከኢራን ጋር ያለንን ልዩነት መንግስቶቻችን ለብዙ አስርተ ዓመታት መኳረፋቸው ነው። ይህ የአሜሪካንን ጥቅም አላራመደም። እንዲያውም በተቃራኒው ዓመታት ባለፉ ቁጥር ኢራን የኒውክሌር ጦር መሳሪያ ለመስራት ይበልጥ እየተቃረበች ነበር። ፕሬዚዳንቶቻችን ፍራንክሊን ሩዝቬልት እስከ ጆን ኤፍ ኬኔዲ እስከ ሮናልድ ሬገን ዩናይትድ ስቴትስ ከጠላቶቿ ጋር ዲፕሎማሲ መፍትሄ ለመፈለግ ፈርታ አታውቅም። ስለዚህ እኔም እንደ ፕሬዚዳንት ከኢራን መንግስት ጋር መደራደር ብሔራዊ ደህንነታችንን ያጠናክራል ብዬ ድርድሩ እንዲቀጥል ወሰንኩ። ውጤቱ ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ጀርመንና የአውሮጳ ህብረት በአንድ ወገን፣ ሩሲያና ቻይና በሌላ ወገን ሆነው ከኢራን ጋር ለተከታታይ ዓመታት ከተደራደሩ በኋላ የደረሱበት ስምምነት ነው። በስምምነቱ መሠረት ኢራን የኒኩሌር መርሃ ግብሯን ማቋረጧን ዓለም አቀፉ የአቶሚክ ተቆጣጣሪ ድርጅት አይኤኢ አረጋግጧል። የድርጅቱ ኃላፊ አኩዮ አማኖ እንዳስታወቁት ከ2003 ጀምሮ ዓለም አቀፉን ድርጅት ሲያባትል የቆየው የኢራን የኒኩሌር መርሃ ግብር አሁን ከፍጻሜው ላይ ደርሷል። አይኤኢኤ የኢራንን የኒኩሌር መርሃ ግብር መከታተል ከጀመረ ከ2003 ወዲህ ብዙ ውጣ ውረዶችን አይቷል። ከዚህ ለመድረስ ብዙ ስራዎች መከናወን ነበረባቸው። ይህን ስምምነት ገቢር ማድረግም ተመሳሳይ ጥረት ይጠይቃል። በእኛ በኩል ዝግጁ ነን። ኢራን የኒኩሌር ቦምብ ትሰራበታለች ተብሎ የተጠረጠረውን ዩራኒየም ወደ ሩሲያ ልካለች። አደገኛውን ቦምብ ለማምረት ይረዳል የተባሉ መሳሪያዎችንም ነቅላለች። ከኢራን ጋር የተደረገውን ድርድር የመሩት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ተደሰቱ። ኬሪ ቅዳሜ እንዳሉት ኢራን በገባችው ቃል መሰረት የኒውክሌር መርሃ ግብሯን ማቋረጧ አንጸባራቂ የማዕዘን ድንጋይ ነው። ስምምነቱ ገቢር መሆኑ ለኢራንም ሲበዛም ጠቃሚ ነው። ኢራን በሻሁ አገዛዝ ዘመን ዩናይትድ ስቴትስ ውስጥ ተቀምጦ የነበረ ገንዘቧ ይመለስላታል። የኒውክሌር መርሃ ግብሯ ዝግብ በተጀመረ ሰሞን የታገደባት ከ100 ሚሊዮን ዶላር የሚበልጥ ገንዘብም ይሰጣታል። ከሁሉም በላይ የሀገሪቱ ዋነኛ የገቢ ምንጭ የሆነው ነዳጅ ዘይት ሰፊ ገበያ ያገኛል። የኢራን መንግስት ዛሬ ባዘዘው መሰረት ሀገሪቱ እስካሁን ከምታመርተው ነዳጅ ዘይት በተጨማሪ በቀን 500000 በርሜል ነዳጅ ዘይት ለዓለም ገበያ ታቀርባለች። በዓመት ወደ 20 ሚሊዮን የሚጠጉ ሀገር ጎብኚዎች ታሪካዊቱን ሀገር ይጎበኛሉ። ከደለበው የኢራን ሀብት ለመቆነጣጠር የሚቋምጡት የአውሮፓና የሰሜን አሜሪካ ኩባንያ ባለቤቶች የቴህራን ትላልቅ ሆቴሎችን ማጨናነቅ የጀመሩት ግን ገና ድርድሩ ሳይጋመስ ሀቻምና ነበረ። ስምምነቱም ከምጣኔ ሀብታዊ ጥቅም ባለፍ ኢራን በዓለም የፖለቲካ መድረክ ያላትን ተቀባይነት የሚያጎላ፣ ጦርነትና ግጭት ሞልቶ ለተረፈው ምድር ተጨማሪ ጦርነትን የሚያስወግድ ነው። ቢያንስ ለጊዜውም፣ የኢራኑ ፕሬዚደንት ሐሰን ሮሃኒ በኢራን ታሪክ ወርቃማ ገጽ ያሉትም ያለ ምክንያት አይደለም። በከፍተኛው መሪያችን መመሪያና በሕዝባችን ትብብር የተደረገው የኒውክሌር መርሃ ግብር ድርድር የተሳካ ነው። የድርድሩ መሳካት በርግጥም በኢራን ታሪክ ወርቃማው ገጽ ነው። የስምነቱ ገቢራዊነት ቅዳሜ ሲረጋገጥ ኢራን እና ዩናይትድ ስቴትስ የእስረኞች ልውውጥ አድርገዋል። ከኦባማም እስከ ኬሪ ከሩሃኒ እስከ ዛሪፍ ያሉ መሪ ዲፕሎማቶች እንደመሰከሩት ጠመንጃ ያማዘዘው ጠብ በዲፕሎማሲ መርገቡ ሰላም ለማያውቀው የዓለም መሪ ወይም የጦር አዛዥ ዓለም በሰላማዊ መንገድ ከሰላም መተዋወቅ እንደምትችልም ጥሩ አብነት ነው። ለትራው የዓለም ህዝብ ደግሞ ወይዘሮ ሞግሄራኒ እንዳሉት በሚሰማት ትንሽ ጥሩ ዜና ላይ የሚደበል አንድ ጥሩ ዜና ነው። ይህ ትንሽ ጥሩ ዜና ለሚሰማው ዓለም ጥሩ ዜና ነው። ዛሬ እንደተከታተልነው ጉዳዮችን የሚቀይሩ ወገኖች አሉ። አስቸጋሪ የሁለትዮሽ ግንኙነቶችን ማሻሻል እንደሚቻል አመላካች ነው። ዲፕሎማሲና በጋራ መስራት ውጤት ሲያመጡ ማየት አስደሳች ነው። አሁን የሆነው አውዳሚ ጦር መሳሪያን የሚቀንስ መሆኑ በራሱ አስደሳች ነው። በሌላው መስክም ቢሆን የጋራነትና ዲፕሎማሲ መዳበሩ ሲበዛ ጠቃሚ ነው። እስራኤል ግን ስምምነቱንም የስምምነቱን ጥቅምም ሆነ ትንሹን አስደሳች ዜና አልተቀበለችውም። ሳውዲ አረቢያ ደግሞ እስካሁን የነበረችበትን የአሜሪካኖችን ጉያም ቴህራኖች ሊሻሙኝ ነው በሚል የሩቅ ስጋት ከቴህራን ጋር እሰጣ ገባ ገጥማለች። እንዴት ይቀጥሉ ይሆን ነጋሽ መሐመድ ነኝ ቸር ያሰማን